ቢና ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን። ሰላም እንደምናመሻችሁ በዛሬው ምሽት ፕሮግራማችን ኢትዮ ቴሌኮም በሞባይልና በኢንተርኔት አገልግሎቶች ላይ ከአርባ በመቶ በላይ ቅናሽ ማድረጉን አስታወቀ። በጥቅል አገልግሎቶች ላይ እነዚህ ዕለታዊ፣ ሳምንታዊ እና ደግሞ ወርሃዊ በሚባሉት ላይም እንደዚሁ የተደረገ ቅናሽ አለ። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ ናቸው። ዘግባለን። በሌላ ዘገባ ደግሞ አምስት አባላት ያሉት አንድ የዩናይትድ ስቴትስ ምክር አባላት ቡድን ዛሬ በወቅቱ የፖለቲካ ሁኔታ በሀገሪቱ የሰብአዊ መብቶች አያያዝና በዲሞክራሲ ላይ ያተኮረ ጉብኝት ለማድረግ ኢትዮጵያ ገብቷል። አዲስ አበባ በምንቆይበት ወቅት በእርግጥ ከጠቅላይ ሚኒስትሩ ከውጭ ጉዳይ ሚኒስትሩና ከበርካታ ሌሎች ባለስልጣናት ጋር እንገናኛለን ከዚህ ቀደምም የጀመርነው ጥረት አካል ነው። የዩናይትድ ስቴትስ ምክር ቤት አባል ክሪስ ስሚዝ ናቸው ይዘናቸዋል። በሌላ ዘገባ ደግሞ የአሸንዳ ሻደይና አሸንድዬ በዓል እየተከበረ ይገኛል። ለመሆኑ የአሸንዳ ልጅ የምትባል እንዴት ያለች ነች? የራስ መተማመን አላት የአሸንዳ ልጅ ኮንፊደንት ናት ማለት ነው። ምክንያቱም የአሸንዳ በዓል የሴቶች ነጻነት፣ የሴቶች ዴሞክራሲ የምናይበትና የሚሰውኩበት ጊዜም ስለሆነ ሴቶች በራሳቸው ተማምነው ክብረ ንጽህናቸውን ጠብቀው ማለት ነው። ባለሙያዎችን ያካተተ ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ከጋቢና ቪኦኤ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዜና እናስቀድም። አጠር ላሉት የምሽቱ ዜናዎች ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በቀድሞ የምርጫ ዘመቻ ስራ አስኪያጃቸው ፖል ማ ማናፎርት በተመሰረተባቸው ከባድ ወንጀል ክስ ትላንት ማክሰኞ የተሰጠው ለበርካታ እስራት ሊያሳስር የሚችል የጥፋተኝነት ብይን እንዳሳዘናቸው የተናገሩ ነው። ፕሬዚዳንቱ ዌስት ቨርጂኒያ ቻርልስተን ከተማ አውሮፕላን ማረፊያ ውስጥ ለጋዜጠኞች በሰጡት ቃል የተደረገው ነገር በጣም ያሳዝናል፣ በጣም ነው ያዘንኩት ብለዋል። ፖል ማናፎርትን ከህዝብ የተመረጠው ብይን ሰጪ ችሎት ከተመሰረቱባቸው ክሶች በስምንቱ ጥፋተኛ ሲሉ በይኗል። ዋሽንግተን አቅራቢያ ቨርጂኒያ አሌክሳንድሪያ ከተማ ያስቻሉት ከህዝብ የተመረጡ ዳኞች ችሎት አባላት አራት ቀን ሙሉ ሲነጋገሩ ቆይተው በአስሩ ክሶች ተስማምተው ሊበይኑ አልቻሉም። ለጠቅላይ ሚኒስትር ፕሬዚዳንት ትራምፕ ከዚህኛው ይልቅ አስጊ ሆናል የተባለው ግን የረጅም ጊዜ የግል ጠበቃቸው ማይከል ኮሆን በቀረቡባቸው በርካታ ክሶች ወንጀል ፈጽሜያለሁ ብለው በትናንትናው ዕለት ለፍርድ ቤት ቃል መስጠታቸው ነው። በሌላ ዜና የዩናይትድ ስቴትስ የመወሰኛ ምክር ቤት አባል ኤልዛቤት ዋረን በመንግስት ባለስልጣናት የሚፈጸም ሙስናን ለመዋጋት የሚረዱ የማስተካከያ እርምጃዎች የያዘ እቅድ አቅርበዋል። በመጨረሻም የዚምባብዌ ህገ መንግስታዊ ፍርድ ቤት ባለፈው ወር የተካሄደውን ፕሬዚዳንታዊ ምርጫ ውጤቶች በሚመለከት ከተቃዋሚዎች የቀረበውን ክስ ዛሬ ረቡዕ ማድመጥ ጀምሯል። የዚምባብዌ የምርጫ ኮሚሽን በቅርቡ የተካሄደውን ምርጫ ፕሬዚዳንቱ ኤመርሰን ምናንጋጓን እና ገዢ ፓርቲያቸውን ለመጥቀም ብሎ በርብሯል ሲል የዲሞክራሲያዊ ለውጥ ንቅናቄ ፓርቲን ከሷል። ይፋ በተደረጉት የምርጫው ውጤቶች መሰረት ምናንጋግዋ 51 ከመቶ ድምጽ አግኝተው 44 ከመቶ ድምጽ ያገኙት የተቃዋሚ ኤምዲሲ እጩውን ኔልሰን ቻሚሳን አሸንፈዋቸዋል። ኤምዲሲ አስመራጭ ኮሚሽኑን ለፕሬዝዳንት ምናንጋግዋ የተሰጠውን ድምጽ ድምር አግዝፎ አቅርቧል፣ በአንዳንድ የድምጽ መስጫ ጣቢያዎች የተቆጠረው ድምጽ ደግሞ ከተመዘገቡት መራጮች በላይ ላይ ነው ሲል ወንጅሏል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ ስንሻገር እንላችኋለን። ጋቢና ወደ መጀመሪያው ዘገባችን ነው የምናልፈው። ኢትዮ ቴሌኮም በሞባይልና በኢንተርኔት አገልግሎቶች ላይ ከ40 በመቶ ቅናሽ ማድረጉን አስታወቀ በቅርቡ ወጥቶ የነበረው የስልክ ቀፎ ማስመዝገብ ግዴታም ተነስቷል ብሏል የኔትወርክ ሽፋን እና የጥራት ችግር ያለባቸው አካባቢዎች ተለይተው ማስተካከያ እንደሚደረግባቸውም ስለ ለውጡ ለአሜሪካ ድምጽ ያብራሩት የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽንስ ስራ አስኪያጅ አቶ አብዱራሂም አህመድ ናቸው ጽዮን ግርማ ዝርዝራላት የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በሞባይልና በኢንተርኔት አገልግሎቶች ላይ የተደረገው ቅናሽ ከነገ ጀምሮ ተግባራዊ እንደሚደረግ ገልጸው ስለ ቅናሹ ለአሜሪካ ድምጽ ማብራሪያ ሰጥተዋል። የአገልግሎት ታሪፍ ቅናሽ ስንል በአገልግሎት አጠቃቀም ላይ የተደረገ ቅናሽ ማለት ነው። ይሄ እንግዲህ በሞባይል አገልግሎት እና በኢንተርኔት አገልግሎቶች ላይ ነው። የሞባይል አገልግሎት ስንል ሞባይል ሰው እንደተጠቀመ የሚከፍለው ከዛ ደግሞ በትክል በፓኬጅ መልክ የነበረው አገልግሎቶች የትክል ስንል ዕለታዊ፣ ሳምንታዊ፣ ወርሃዊ አገልግሎቶች የሞባይል ስልክ አገልግሎት ማለት ነው። ከዛ ደግሞ በሞባይል ኢንተርኔት የሚጠቀሙ ደንበኞችም የሚከፍሉት ዋጋ ላይ የተደረገ ይህም ራሱ አንዴ ሲጠቀሙ የሚከፍሉት እና ደግሞ በትክል ሲከፍሉት የሚከፍሉት እዛም ላይ የተደረገ ቅናሽ ነው። ሌላው ደግሞ ከዚህ አጭር መልእክት አገልግሎት ኤስኤምኤስ አገልግሎትን ላይ የተደረገ ቅናሽ አለ። ከዛ ደግሞ ከሞባይል ውጭ ደግሞ በፊክስድ በመደበኛው የብሮድ ባንድ ታሪፍ ላይ የተደረገ ቅናሽ ነው። ከዛ ደግሞ ባለፈ ትላልቅ አገልግሎት ስለሚጠቀሙ ፕሪሚየም አገልግሎት ስለሚጠቀሙ ለእነዚህ ሁሉ ይህንን ያካተተ ቅናሽ ነው። አቶ አብዱራሂም ቅናሹ በገንዘብ ምን እንደሚመስል በዝርዝር አስረድተዋል። ለምሳሌም የስልክ የኢንተርኔት አገልግሎት የ45 በመቶ ቅናሽ ተደርጎለታል። ከዚህ በፊት በደቂቃ 83 ሳንቲም የነበረው 50 ሳንቲም ዝቅ እንዲል ተደርጓል ብለዋል። እንደዚሁም ደግሞ ከዚህ በፊት የጽሁፍ መልእክት ለመላክ ይደረግ የነበረው ጭማሪ ላይ 35 ሳንቲም የነበረው 43 በመቶ ቅናሽ ተደርጎ 35 ሳንቲም የነበረው 43 በመቶ ቅናሽ ተደርጎለታል ብለዋል። በተጨማሪም በሜጋባይት ወደ 23 ሳንቲም ዝቅ እንዲደረግ ሆነዋል ብለዋል። በቅርቡ ብዙ ቅሬታዎችን ቀስቅሶ የነበረው የስልክ አገልግሎት መጠቀፊያ መጠቀሚያ ቀፎ መመዝገብ አለበት የሚለው መመሪያ በተመለከተም አቶ አብዱራሂም እሱ እንዲቀር ተደርገዋል አሉ። ከዚህ ቀደም ደንበኞ ቀፎ ማስመዝገብ ይጠበቅባቸው የነበረው ነው። እሱ ከአሁን በኋላ ማስመዝገብ አይጠበቅባቸውም። ነገር ግን ደረጃውን የጠበቀ አይ ኤም ኤ አይ የሚባል ኢሚ ነንበር ያለው ደረጃውን የጠበቀ ስልክ ሊሆን ይገባዋል። ከአንድ ዓመት በፊት በኢትዮጵያ የኢንተርኔት ተጠቃሚዎች አገልግሎቱን ለማግኘት የሚያወጡት ወጪ በጣም ውድ መሆኑን ለአቅም ተመጣጣኝ የሆነ የኢንተርኔት አገልግሎት አቅርቦት ጥምረት ማለትም አሊያንስ ፎር አፎርደብል ኢንተርኔት የተባለ ዓለም አቀፍ ድርጅት ጥናት ማውጣቱን ዘግበን ነበር። በወቅቱ ተቋሙ ዝቅተኛና መካከለኛ ገቢ ያላቸው ሀገራትን ባወዳደረበት ጥናቱ ከ58 ሀገራት ኢትዮጵያ 55ኛ ደረጃ ላይ አስቀምጧት ነበር። የድርጅቱ ከፍተኛ አጥኚዎች ቡድን ኃላፊ ዶናራሽ ታኩር ለአሜሪካ ድምጽ ሲናገሩም አንድ ሰው አንድ ጂቢ የኢንተርኔት አገልግሎት ለማግኘት ከገቢው ከሁለት በመቶ በላይ ማውጣት እንደሌለበት ገልጸው በኢትዮጵያ የኢንተርኔት ተጠቃሚ ለመሆን ከወራዊ ገቢ ላይ 20 በመቶ ወጪ ማድረግ ያስፈልጋል ብለውም ነበር። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብድራሂም አህመድ በበኩላቸው በወቅቱ ከአሜሪካ ድምጽ ተጠይቀው ይህንን ጥናት በማስመልከት ጥያቄ አቅርቤላቸው ነበር። ጥናቱ ትክክለኛ መረጃ የያዘ አይደለም ሲሉም መከራከሪያ አቅርበው ነበር። አቶ አብድራሂምን ዛሬ ሳልኳቸው። አሁን ይሄ ቅናሽ የተደረገው በምን ምክንያት ነው? ውድነቷ ታምኖበት ነው ወይስ ምን ምንድን ነው ምክንያቱ? ታሪፍ እንግዲህ ዳይናሚክ ነው። ዳይናሚክ ነው ሲባል በየጊዜው ኢቫልዌት እየተደረገ ትራፊኩ፣ ተጠቃሚው፣ እነዚህ ደግሞ ብዙ ሜዥርመንቶች አሉ እዛ ላይ የሚ ብዙ መለኪያዎች ታሪፍ ታሪፍን ለማስተካከል እና ታሪፍ በየ በአንድ ጊዜ ተደርጎ የሚቆም ነገርም አይደለም፣ ተለዋዋጭም ነው። በነገራችን ላይ የእኛ የተሻለ ነው የሚባል አይደለም። ከዚህም ቀደም እንደዛም አላልኩ። የኢንተርኔት ታሪፍ አሁን በታሪፍ አንጻር ስናይ በየጊዜው ታሪፍ ይመዘናል። በተለይ ደግሞ ይህንን የሚመዝኑ ታዋቂና እውቅና ያላቸው ተቋማት አሉ። ከነሱ ጋር ነው። በነገራችን ላይ የተለያዩ እንደዚህ ተቋም ነን ብለው ይህንን የሚለኩ አሉ ማለት መለኪያው ነው ችግሩ። እና እዛ ላይ የተለያየ መረጃ ይኖራል። ነገር ግን ዋናው በአለም አቀፍ ደረጃ ይሄንን ታሪፍ ለመመዘን እውቅናና መብቱ መብቱ ሳይሆን እውቅና ያላቸው ተቋማት ናቸው እና ስለዚህ ተለክቶ ተለክቶ ውድ ውድ ነው ተብሎ ነው የተቀነሰው። በየትኛውም እንግዲህ የትኛውም ተቋም ይሁን ተለክቶ ውድ ነው ተብሎ ነው የተቀነሰው ወይስ በምን ምክንያት ነው የተቀነሰው? አዎ እንግዲህ ያው ታሪፍ አላሰበችኝም እኮ ታሪፍ ሲቀነስ በዋነኛነት ፓራሚተርስ አሉ ከኛ አንጻር አሁን የተደረገው ቅናሽ ከደንበኞች የመክፈል አቅም አንጻር ከዛ ጋር ነው የሚታየው እና የሚለካው እና አሁን የእኛን ደረጃ ብናይ ከዚህ ቀደምም የገለጽኩልሽ በእኛ በኢንተርኔትና ዳታ በመካከለኛ ደረጃ ከሚባሉ ነበርን። በሞባይል በቮይስ በድምፅ ደግሞ የተሻሉ ከሚባሉ ነበርን። ነው አሁን ባለን ደረጃ ይህንን ሬቲንግ ብናይ ለምሳሌ በአንድ ጂቢ ይህን የአይሲቲ አፍሪካ የሚባለው ተቋም ነው የሚያወጣው። ለነገሩ የሁለት ሺ አስራ ሰባት ዳታ ነው እሱን ነው ይዘን የምናየው። አሁን ግን ካለው ደረጃ ጋር ስናነጻጽረው አሁን ያለንበት ደረጃ በአንድ ጂቢ አስራ አንደኛ ነን ከሀያ ሀገሮች በዚህ በአይሲቲ አፍሪካ በሚቀመጠው ደረጃ ማለት ነው። ይሄ ከሀያ ሰባት ከዚህ ቀደም ከነበር ነው ሁለት ሺ አስራ ሰባት ላይ ሀያ ሰባተኛ ደረጃ ከነበር ነው ማለት ነው በሞባይል አገልግሎት በድምፅ ማለት ነው። አሁን ባለው መረጃ አሁን አራተኛው አራተኛው ቺፐስት የሚባለው አራተኛው ርካሽ ከሀያ ሀገሮች ካለው ማለት ነው እና በኤስኤምኤስ ደግሞ ሁለተኛ ነው። ከሁለት ሺ አስራ ሰባት ከነበርንበት ሰባተኛ ማለት ነው። አሁን ይሄ ሬቲንጉ ፓራሜትሮች አሉ የተለያዩ የተቀመጡ። ነገር ግን ኢንተርኔት የሚለካው በአንድ ጂቢ በሚያስከፍሉ በአንድ ሜጋቢት በሚያስከፍለው ድምፅ ደግሞ ለምሳሌ የሞባይል አገልግሎት ድምፅ እንደዚሁ ደግሞ በሰላሳ ደቂቃ በሚያስከፍለው ነው። በኤስኤምኤስ ደግሞ በመቶ ኤስኤምኤስ በሚያስከፍለው በዚህ ይሄ እውቅና የተሰጠው ተቋም በዚህ ደረጃ ነው የሚለካቸው። አቶ አብዱራሂም መከራከሪያውን አቀረቡ እንጂ አሁንም ኢንተርኔት ለምን እንደቀነሰ አላብራሩም። ዋናው የኢንተርኔት መቀነሱ የስልክ አገልግሎት ዋጋም መቀነሱን ነው ብያቸው ነበር። አያይዥም ከተገኙ አይቀር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በቅርቡ በኢትዮ ቴሌኮም ውስጥ ለውጦች መኖራቸውን፣ ከኃላፊነት የተነሱ ሰዎች ስለመኖራቸውና ተያያዥ ጉዳዮች መረጃን ለማግኘት አቶ አብዱራሂምን ጠይቄያቸው ነበር። እነዚህ ነገሮች በሌላ ጊዜ ብንመልሳቸው በአጀንዳው ላይ አሁን በዛሬው አጀንዳው ላይ አው ያው የተያያዘ ጉዳይ ስለሆነ ነው የኢትዮ ቴሌኮም ጉዳይ አብረን እንድናነሳቸው ብዬ ነው። በሌላ ጊዜ ደውለሽ እድም እንዳልኩሽ ነው። አሁን ገና እየወጣን ነው። አቶ አብዱራሂም ጋር በድጋሚ ደውለን እነዚህን መረጃዎች ለማግኘት ጥረት እናደርጋለን። የቅናሹን ዝርዝር በተመለከተ በድርጅቱ ድረገጽ ላይ መስፈሩን ተናግረዋል አቶ አብዱራሂም። የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። አምስት አባላት ያሉት አንድ የዩናይትድ ስቴትስ ምክር ቤት አባላት ቡድን ዛሬ በወቅቱ የፖለቲካ ሁኔታ በሀገሪቱ የሰብአዊ መብቶች አያያዝና በዲሞክራሲ ላይ ያተኮረ ጉብኝት ለማድረግ ኢትዮጵያ ገብቷል። በኢትዮጵያ የሰብአዊ መብቶች እንዲከበሩ የሚጠይቀውን ኤችአር 128 የተባለውን የዩናይትድ ስቴትስ ረቂቅ ሕግ ያዘጋጁት የምክር ቤቱ አባል ክሪስ ስሚዝ አንደኛው የልዑካን ቡድን አባል ናቸው። ይህንን ዜና አስመልክቶ ትላንት ዝግጅት ክፍላችን አንድ ዘገባ ማስተላለፉ ይታወሳል። የልዑካን ቡድኑ ወደ አዲስ አበባ ከመነሳቱ አስቀድሞ ሳሌም ሰለሞን ኮንግረስማን ክሪስ ስሚዝን አነጋግራቸዋለች። ትዝ ተበላቸው ይዘዋለች። ሳሌም ሰለሞን ለዩናይትድ ስቴትስ የተወካዮች ምክር ቤት አባል ክሪስ ስሚዝ አስቀድማ ያቀረበችው ጥያቄ ከዚህ ወደ ኢትዮጵያ ከምታደርጉት ጉዞ ምን ማስፈጸም እንችላለን ብላችሁ ተስፋ ታደርጋላችሁ የሚል ነበር። ጥሩ ጥያቄ ነው። ስንሰራ ነበር እኔም በጣም በጣም ለብዙ ዓመታት በዩናይትድ ስቴትስ ተወካዮች ምክር ቤት የአፍሪቃ ጉዳዮች ኮሚቴ ሊቀመንበር ሆኜ ሰርቻለሁ። እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ.ም የኢትዮጵያን የተጭበረበረ ምርጫ ተከትሎ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በርካታ ሰዎችን ከገደለ በኋላ እዚያው ድረስ የእጅ አግኝቸዋለሁ። በዚያ አጋጣሚም የሰብአዊ መብቶችን እንዲያከብር እስረኞችን እንዲፈታና በዜጎች ላይ ሲያካሂድ የነበረውን ሽብር እንዲያቆም ጠይቄዋለሁ። ወደ ዩናይትድ ስቴትስ እንደ ተመለስኩም የኢትዮጵያ የሰብአዊ መብቶች የተባለ የሕግ ረቂቅ አቀረብኩኝ። ሕጉ ራሱን መለስን ጨምሮ ሌሎችም ያን በመሰለ እንቅስቃሴ በመሳተፋቸው ተጠያቂ የሚያደርግ ነው። ኢትዮጵያ ውስጥ የሰብአዊ መብቶች እንዲከበሩ ስንጠይቅ ረጅም ጊዜ አለን። አሁን ግን በጠቅላይ ሚኒስትሩ አብይ አህመድ እየተወሰዱ ያሉ አንዳንድ እርምጃዎች ሊታገዙና ሊበረታቱ የሚችሉ ይመስለኛል። ሁላችንም ሁኔታዎችን በጥንቃቄና በአዎንታዊ መልኩ እየተከታተልን ነው። ሐቀኛ ሽግግር ሊሆን ይችላል ብለን እናምናለን። አሁን በዚያች አገር ውስጥ እየታየ ያለው ሁኔታ ከዚህ ቀደም በጣም ለረጅም ዓመታት ታይቶ የማይታወቅ ነው። አዲስ አበባ ስትደርሱ ከመንግስቱ ባለሥልጣናት እነማንን ታገኛላችሁ? በምን በምን ነጥቦችስ ላይ ትወያያላችሁ? ሳሌም ለኮንግረስማን ክርስመስ አስከትላ ያቀረበችው ጥያቄ ነው። አዲስ አበባ በምንቆይበት ወቅት በእርግጥ ከጠቅላይ ሚኒስትሩ ከውጭ ጉዳይ ሚኒስትሩና ከበርካታ ሌሎች ባለሥልጣናት ጋር እንገናኛለን። ከዚህ ቀደምም የጀመርነው ጥረት አካል ነው። እኔ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ኮሚቴ ሊቀመንበርነቴ፣ እንዲሁም ሌሎቹ የኮሚቴ አባላት በአስርታት ለሚቆጠሩ ዓመታት በኢትዮጵያ ሰላምና ዕርቅ እንዲመጣና የሰብአዊ መብቶች እንዲከበሩ ሰርተናል። እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ ም ኢትዮጵያ በሄድኩበት ጊዜ ከጠቅላይ ሚኒስትር መለስ ዜናዊ ጋር ለሁለት ሰዓት ግድም ተከራክረናል። ምክንያቱም ያኔ ምርጫውን ተከትሎ ብዙዎች ተይዘው ታስረዋል፣ እንግልት ደርሶባቸዋል። በመሆኑም ወደ ሀገሬ ከተመለስኩኝ በኋላ እኛ የምንሰጠውን እርዳታ ውሱን በማድረግ ላይ ያተኮረ ማዕቀብ መጣል የሚያስችል ረቂቅ ሕግ አቀረብኩኝ። የኢትዮጵያ ሕዝብ የተሻለ ኑሮና የተሻለ መንግሥት ስለሚያስፈልገው ነው፣ ያንን የሰብአዊ መብቶች ረቂቅ ሕግ ያስተዋወቅ ነው። አሁን ቅርብ ጊዜ ባለፈው ሐምሌ ወር ኤችአር 128ን አቅርቤአለሁ። አሁን ያለው መንግሥት ለምሳሌ ሁሉንም የፖለቲካ እስረኞችን መፍታትን ጨምሮ ትክክለኛውን አቅጣጫ መያዙን ለማረጋገጥ እንፈልጋለን። አንድ ሰው የሁከት ተግባር ከፈጸመ ሌላ ነገር ነው። ነገር ግን ለለውጥ የሚጮህ ከሆነ ሰላማዊ ትግል ነው። እናም ያ ሰው ተይዞ ከሲኦል ወደማይለይ እስር ቤት ሊወረወር አይገባም። ስለ ተጨናነቁና የጤና ጠንቅ ስለሆኑ እስር ቤቶች ነው የማወራው። አሁን ለማድረግ እየሞከርን ያለነው ለዚህም በጥንቃቄ አዎንታዊ አመለካከት አለኝ። አዲሱ ጠቅላይ ሚኒስትር ይህን ጥረት ለማሳካት ሐቀኛ ይመስሉኛል። በምድር ላይ ያለውን ሁኔታ ይበልጥ ከተገነዘብን በኋላ በመጪው መስከረም ሌላ ስብሰባ እናደርጋለን። ያኔም በእርግጥ ከምን ላይ እንደምንገኝ እንረዳለን። የልኡካን ቡድኑ አባላት ኬረንባስ ጂም ሴንሰን ብረነር፣ እና እኔ ከዚህ ጉዞ ምን ውጤት እንዳገኘን እንገመግማለን። እንደምታውቁት ኢትዮጵያ ውስጥ ባለፉት ቅርብ ወራት ብዙ ለውጦች ተካሂደዋል። በጠቅላይ ሚኒስትር አቢይ አህመድ እየተወሰዱ ያሉትን ለውጦች ፍጥነት በተመለከተ ምን አስተያየት አሎት? ለውጦቹስ ዘለቄታ ይኖራቸዋል? ብላም ሳሌም ጥያቄ አቀርባለች። የፖለቲካው ፍላጎት እስካለ ድረስ ለውጦቹ ዘለቄታ ይኖራቸዋል ብዬ አምናለሁ። በሁሉም ግንባር ትብብር ያስፈልጋል። በደል ተፈጽሞብናል ብለው በስደት የቆዩ የዳያስፖራው አካል የሆኑ ተቃዋሚዎች አሁን ወደ ሀገራቸው ተመልሰው በጠረጴዛው ዙሪያ ወንበር ይኖራቸዋል። ፓርላማው ደግሞ በጣም በመተባበር ከጠቅላይ ሚኒስትሩ ጋር መሥራት ያለበት ይመስለኛል። የጸረ ሽብር ሕጉ ሊሰረዝ የሚገባውም ይመስለኛል። ሌላ ችግር ፈጣሪ ነውና፣ መንግሥታዊ ያልሆኑ ድርጅቶችን ለማግለል ሲባል የወጡ ሕጎችም እንዲሁ መሰረዝ ይኖርባቸዋል። ከጠቅላይ ሚኒስትሩ ጋር በእነዚህ አሳሳቢ ጉዳዮች ዙሪያ ተነጋግረን የችግሩ መፍትሄ አካል መሆን እንሻለን። ከኢትዮጵያውያን ጋር ዳግም ወዳጆች መሆን እንፈልጋለን። የኢትዮጵያ ሕዝብ ትልቅ ሕዝብ ነው፣ ታሪካዊ ነው። የተሻለ መንግሥት ማግኘት ይገባዋል። ይሄ ሕዝብ በተለይ በመለስ ዜናዊ ጊዜና ከዚያም በፊት ለረጅም ዓመታት ጥሩ መንግሥት አላየም ምናልባት አሁን ያገኛል የሚል ተስፋ አለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጨረሻው ዝግጅታችን ነው የምናልፈው። የአሸንዳ ሻደይና አሸንድዬ በዓል በትግራይና በአማራ ክልል እየተከበረ ይገኛል። በትግራይ በመቀሌና በአቢያዲ ከዛሬ ጀምሮ ለሶስት ቀናት እየተከበረ ነው ብሎናል ዘጋቢያችን ከስፍራው። በአማራ ክልል ደግሞ በሰቆጣ በዋግ ኽምራና በተለያዩ ወረዳዎች እየተከበረ መሆኑ ታውቋል። የክልሉ መንግስት ዘንድሮ በባህር ዳር ከተማ በድምቀት እንደሚከበር አስታውቋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድም ይህንን በዓል አስመልክተው መልዕክታቸውን አስተላልፈዋል። በመቀሌ የሚገኘው ዘጋቢያችን የአሸንዳ ልጅ የምትባል እንዴት ያለች ነች? የሚል ጥያቄን አንስቶ የአሸንዳ ልጅ ያላገባች ሴት በባህላዊ ማስዋቢያ ተጠቅማ በነፃነት የምትጫወትበት ነው ይላሉ በትግራይ ባህል ማህበር ከ45 ዓመታት በላይ የሰሩ ወይዘሮ ከበዱ ገብረ ኪዳን ብሏል። በአሸንዳ በዓል ብዙ ጥናቶች ያካሄዱ የመቀሌ ዩኒቨርሲቲ የኢትዮጵያ ጥናታዊ ጽሑፎችና ብራና ማዕከል አስተባባሪ ዶክተር ሀጎስ አብርሃ በበኩላቸው ለድምቀቱ ሲባል ያገቡም ያላገቡም ሴቶች ቢያከብሩት የሚመረጥ ነው ብለዋል። የ2010 የአሸንዳ በዓል ምክንያት በማድረግም በመቀሌ ከተማ ራሄል አርት ጋለሪ ተብሎ በሚታወቀው ቦታ ምርጥ የአሸንዳ ልጅ ውድድር ተካሂዷል። ሙልጌታ አጽብሃ የአሸንዳ ልጅ የምትባል እንዴት ያለች ነውች በሚለው ዝግጅቱ ተከታዩን አሰናድቷል። የአሸንዳ በዓል ልጃገረዶች የሚደምቁበት ባህላዊ በዓል። ይህ በዓል በትግራይ ክልል በተለያዩ ቦታዎች አሸንዳ ማርያ፣ አይነዋሪ በመባልም የሚከበር ባህላዊ ውብ በዓል ነው። የአሸንዳ በዓል የሚደምቁትና የሚያከብሩት ሴቶች ሲሆኑ የአሸንዳ ልጅ ወይም ጓለሸንዳ የምትባል ልጅ ምን የምትመስልና እንዴት ያለች ነች? ዶክተር ሐጎስ አብርሃም በመቀሌ ዩኒቨርሲቲ የኢትዮጵያ ጥንታዊ ጽሑፎች እና ብራና ማዕከል አስተባባሪ ናቸው። በአሸንዳ በአለም የተለያዩ ጥናቶችንም አካሂዷል። እንግዲህ የአሸንዳ ልጅ ብለን የምንጠራት በአሸንዳ በዓል የሚያስፈልጉ ነገሮችን በሙሉ መልካቸው ሳይቀየር አገር በቀል የሆኑ ነገሮችን ይዛ የምትቀርብ ነች ማለት ነው። ምን ማለት ነው? ይህንን አለባበሷ አገር ውስጥ የሚመረት ልብስ አለ ለምሳሌ ዛሃ ሊሆን ይችላል ቦፌ ሊሆን ይችላል ጀዲድም ሊሆን ይችላል። ስለዚህ አንዳንድም ከውጭ ሀገር የሚመጡ እንደ ጀርሰ አይነት ልብሶችም አሉ። ግን ትክክለኛ ቲፒካል የአሸንዳ ልጅ ብለን የምንጠራት ወይም ደግሞ ብለን ልንላት የምንችለው ማለት ነው ጥሩ አለባበስ፣ አገር በቀል የሆነ አለባበስ በትክክለኛ ያልተለጠፈ የተጠለፈ ማለት ነው፣ ጥልፍ የሚባለው ማለት ነው። ጥለቱ ደግሞ አገር በቀል የሆነ ዲዛይኑ ራሱ ማለት ነው። በተለይ ያልታጩ፣ ያላገቡ፣ ያልተዳሩ፣ ክብረ ንጽህናቸውም የጠበቁ ጋር ተያይዞ ይነሳል። ነገር ግን በተለይ በአሁኑ ጊዜ አሸንዳ ከባህላዊ በዓል በዘለለ መልኩ ለውበትና ለቱሪዝምም፣ ለሌላም እድገት እየዋለ ስለሆነ በአሁን ባለው አካሄድ እድሜ ገደብ እንዳለው በሚያሳይ መልኩ አይደለም እየተካሄደ ያለው ማለት ነው። የአሸንዳ ልጅ የምትሰራው ሽሩባ ባህላዊ ይዘቱ የጠበቀና የምትጠቀምባቸው ማስዋቢያ ሁሉም ባህላዊ መሆን አለባቸው ብለዋል። በ1961 ዓመተ ምህረት የትግራይ ባህል ማህበር ከተቋቋመ በኋላም ገና ህፃን ሆነው በ1964 ዓመተ ምህረት ወደ ማህበሩ የተቀላቀሉ ወይዘሮ ከበዱ ገብረኪዳን ከልጅነታቸው ጀምሮ በማህበሩ ውስጥ የአሸንዳ ሙዚቃ ሲጫወቱ ኑሯል። ከመጀመሪያ የምትገባበትና የምትወጣበት የምትጨርስበት አለ ያው

የአሸንዳ ባህል ቀደም ሲል እየደበዘዘ ወደ መጥፋትም ተቃርቦ ነበር ብለዋል ወይዘሮ ከበዱ። አሁን አሁን ግን ውበቱ እየደመቀ እየተሻሻለ መጥቷል ሲሉ ተናግሯል። የአሸንዳ ልጅ የምትለብሰው የምታጌጥበት ማስዋቢያ ሁሉም ባህላዊ ብቻ መሆን አለባቸው ሲሉም ተናግሯል። አለባበሱም ሽሩበውም ሁሉ ጌጣጌጡ ጠፍቶ ነበረ። ጭራሽ መረ ጠፍቶ ነበር ለማለት ይቻላል። ይወጣል አንዳንድ ነገር ይሆናል በቃ እየጠፋ ሂዶ ነበር። አሁን እንደገና በተለይ በተለይ ወደ አምስት አራት ዓመት ሆነዋል። በደንብ እየመጣ እየሞቀ ነው የሚመጣ። ከወላጆቻችን የወረስ ነው። እኛም እያሳየን ቅይጥ የነበረ ልብስ፣ ቅይጥ የነበረ ሽርቦ፣ ቅይጥ የነበረ ዝም ብሎ የሀገራችን ባህል የማይገልጽ ለዛች ለሸንዳ ባህል የማትገልጽ ሲለበስ ሲሸረብ ምናምን ነበረ። አሁን እንደዚህ አደለም። የእናቶቻችን እንደዚህ ነው የመጣው ወጉ። ማአርጎ አታጥፉ እያልን አንዳንድ ትምህርት ልጆቻችንም እየተቀበሉ አሁን እያስተገበሩት ነው። የአሸንዳ ልጅ ባህላዊ የሆኑ አለባበስና ማስዋቢያ ከመጠቀሟ በተጨማሪም የራስ መተማመን መለያዋ መሆኑን ነው ዶክተር ሐጎስ የሚናገሩት። የራስ መተማመን አላት፣ የአሸንዳ ልጅ ኮንፊደንት ናት ማለት ነው። ምክንያቱ የአሸንዳ በዓል የሴቶች ነጻነት፣ የሴቶች ዴሞክራሲ የምናይበትና የሚሰውኩበት ጊዜም ስለሆነ ሴቶች በራሳቸው ተማምነው ክብረ ንጽህናቸውን ጠብቀው ማለት ነው። ነጻነት ሲባል እንደፈለጉ ጋጥ ወጥነት የሆነ አካሄድን ይሄዳሉ ለማለት ሳይሆን ከቤተሰቦቻቸው ወጣ ብለው በራሳቸው ኃላፊነት ማኔጅመንትም ይማራሉ። የገንዘብ አያያዝ ሊሆን ይችላል። የማህበራዊ ኑሮ ለምሳሌ ሁለት ሶስት ቀን ከጓደኞቻቸው የሚያካሂዱት አካሄድ ማለት ነው። ምን ምን አይነት ዘፈኖች መዝፈን እንዳለባቸው፣ ምን ምን ስራዎች መስራት እንዳለባቸው ሲግባቡና ሲረዳዱ ደግሞ ራሱ የአስተዳደር ስራ ነው። የ2010 ዓ.ም የአሸንዳ በዓል ምክንያት በማድረግ ምርጥ የአሸንዳ ልጅ ውድድር በመቐለ ከተማ ራሄል አርት ጋላሪ ውስጥ ተካሂዱ ነበር። በዚያ አርት ጋላሪ ባለፈው ዓመትም ይህ አይነት ውድድር ተካሂዱ ነበር። የአሸንዳ ልጅ መገለጫ ካሳዩ ሴት ልጃገረዶች አንዷ ሀና ፍስሐም አሸናፊ ሆናለች። ያው የአሸንዳ አምባሳደር ተብዬ ተመርጫለሁ። በርግጥ እና በጣም ደስተኛ ነኝ። በዚህ ውጤትም አንዱ ያው የአሸንዳ የታወቀ የሴቶች በዓል ነው እና ሴቶች ብቻ ሳይሆንም የደንግል ሴቶች በዓል ነው። መድረክ እንዲያገኙ በማድረግ ነጻነታቸውን በመስጠት የሚጫወቱት ባህላዊ ዩኔስኮ ላይ እንዲመዘገብ ሂደት ላይ ነው እና ዩኔስኮ ላይ እንዲመዘገብ በጣም ትልቅ ጥረት በማድረግ በባህል የተማሩ ምሁራኖችም በማናገር ሌሎች እውቀት እንዲኖራቸው በማድረግ ትልቅ ባህሉን ጠብቆ የሚሄድ በዓል እንዲሆን እናደርገዋለን። ያው አሁን አሁን እየመጣ ያለ አዳዲስ ጌጦች አሉ እና የድሮዎቹን በደንብ ብንጠቀም፣ በተለይ ደግሞ ስማቸውን ብናውቃቸው ጌጦቹን። በተጨማሪ ደግሞ እኔ ያሰብኩት ነገር ትግራይ ላይ የአሸንዳ አደባባይ እንዲኖራ የሆነ አደባባይ ሆነ በአሸንዳ የሚጠራ ስሙን ሁሌ እየጠበቀ እንዲሄድ የሚያደረግ አደባባይ እንዲኖር፣ በቀጣይ በውጭ ሀገር ተወልደው ላደጉ ኢትዮጵያውያንም የአሸንዳ ባህል እንዲያውቁ ከእርሷ የሚጠበቅ እንደምትፈጽም ሀና ትናግራለች። ለአሜሪካ ድምጽ ራዲዮ ሙልጌት አጽባሃም ማለም የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችን አድርሷል። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና፣ እኔም መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ፋሲል ገበያው፣ የስርጭት መሐንዲሱ ሱሌይማን ሱሌም አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። መልካም አሸንዳ። saggale americati